የባህል መድረክ ጤና ይስጥልኝ አድማጮች እንደምን አመሻችሁ። አስራ አንደኛው የተባበሩት መንግስታት የትምህርት ሳይንስና ባህል ተቋም በምህጻሩ ዩኔስኮ የማይዳሰሱ ባህላዊ ቅርሶች ማለትም የኢንተንጀብል ካልቸራል ሄሪቴጅ ጉባኤ ከህዳር 19 እስከ 23 2009 ዓ.ም አዲስ አበባ ውስጥ ተካሂዷል። የመንግስታቱ ድርጅት ተቋም ኢትዮጵያ ላይ ይህንን ጉባኤ ሲያዘጋጅ ለመጀመሪያ ጊዜ ሲሆን እጅግ አመርቂ ደማቅ እንደነበር ነው የተነገረለት። በተለያየ ዘርፍ ልዩ ልዩ የዓለም ሀገራት ባህል የተንጸባረቀበት ይህ ጉባኤ ከ121 በላይ የዓለም ሀገራት የመጡና ኢትዮጵያውያንን ሳይጨምር 710 ተሳታፊዎችን ያካተተ ነበር። ጉባኤው ባህላዊ ክንውኖችን በዓለም የቅርስ መዝገብ መጽሐፍ ብቻ ሳይሆን ግጭት በበረታባቸው የዓለም ሀገራት ባህላዊ ቅርስ በምን ይዞታ ላይ ይገኛል ሲልም ተወያይቷል። በዕለቱ ዝግጅታችን በኢትዮጵያ ለመጀመሪያ ጊዜ ስለተዘጋጀው የዩኔስኮ የማይዳሰሱ ባህላዊ ቅርሶች ጉባኤን ይቃኛል። አብራችሁን ቆዩ። አዲስ አበባ ላይ ለመጀመሪያ ጊዜ የተካሄደው የተባበሩት መንግስታት የትምህርት ሳይንስና ባህል ተቋም ማለት የዩኔስኮ የማይዳሰሱ ባህላዊ ቅርሶች የአምስት ቀናት ጉባኤ ከምንጊዜውም በላይ ደማቅ እንደነበር ተነግሮለታል። ኢትዮጵያን ጨምሮ 24 የዩኔስኮ አባል ሀገሮች ሀገራት ይመዝገብልን ብለው ያቀረቧቸውን ቅርሶች ተመልክተውና በተለያዩ ሀገራት የሚገኙ የማይዳሰሱ ቅርሶች ላይ ውይይት አድርገው አጽድቀዋል። አዲስ አበባ በሚገኘው የተባበሩት መንግስታት አዳራሽ በተካሄደው በዚህ ጉባኤ ንግግርና ውይይት ብቻ የተካሄደበት ሳይሆን ባህላዊ መድረክም ነበረው ሲሉ የቅርስ ጥናትና ጥበቃ ባለስልጣን ዋና ዳይሬክተር አቶ ዮናስ ደስታ ተናግረዋል። እንግዲህ ጉባኤ ሲባል የጉባኤ ስታንዳርዶች አሉ። በመጀመሪያ ደረጃ ይሄ የባህል ጉባኤ ነው። የባህል ጉባኤ እንደገና ባህል የሚንጸባረቅበት እንዲሁ ሀሳብ ብቻ የሚሸራሸርበት በንግግር ሳይሆን በተለያየ መልኩ ሊገለጹ የሚችሉባቸው ተሞክሮች አሉ። ስብሰባ ለማዘጋጀት አዲስ አበባችን ለልጆች ምሳሌ ትሆን እንደሆነ እንጂ ምንም ጥያቄ የለውም። ይሄ ግን ለመጀመሪያ ጊዜ ዩኔስኮን ጉባኤ ስናስተናግድ የሚመጡት ሰዎች ወይም ጉባኤተኞች የባህል ሚኒስትሮች፣ የባህል አምባሳደሮች ከባህል ጋር በአንድም በሌላ መልኩም የተቆራኘ የሙያ ቅርበት ያላቸው ናቸው። ስለዚህ እነዚህን ሰዎች ሲመጡ ጉባኤው ላይ የተያዙ አጀንዳዎች ብቻ ሳይሆኑ አጀንዳዎችን በማይነካ መልኩ በደንብ ተዘጋጅተን ኢትዮጵያን ሰብሰብ ባለ አዳራሽ ላይ በሁለት ሰዓት ውስጥ ለማቅረብ ነው እየተሞከረ። ሁሉንም የኢትዮጵያ አቅጣጫ ውስጥ ያሉ ከባህል አንስተሽ እስከ ሃይማኖት ሁሉንም አይነት ዳይቨርሲቲ ለማሳየት ተሞክሯል። ዛ መድረክ ላይ እጅግ በጣም እንደተመሰጡበትም ነው እየነገሩ ያሉት። አሁንም ሀገራቸው ከሄዱ በኋላ የቪዲዮ ኮፒውን የሚጠይቁን ማለት አሉ። ከሰባት መቶ በላይ የውጭ ሀገራት የጉባኤ ተሳታፊዎችና ና ልዑካን የተገኙበት ብሎም አብዛኞቹ ተሳታፊዎች ለመጀመሪያ ጊዜ ወደ ኢትዮጵያ ብሎም ወደ አፍሪቃ መምጣታቸውን የተናገሩበት ነበር ሲሉ የተናገሩት አቶ ዩናስ ደስታ ጉባኤው ከእስካሁኖቹ ለየት የሚያደርገው እንደ ግጭትና ጦርነት ያሉ ሁኔታዎች የባህላዊ ቅርሶችን ሕልውና አደጋ ውስጥ እየከተተ ስለመሆኑ መነሳቱ ነው። ጉባኤው ላይ እንግዲህ በጣም ብዙ አጀንዳዎችን አይተናል። ግን ያው ትኩረት የሳበው አንድ የዓለም አቀፍ ቅርሶች ምዝገባ ነው። ሁለተኛ ደግሞ ለመጀመሪያ ጊዜ በግጭት በተፈጥሮ የሚሆኑ ሰው ሰራሽ ምክንያት ግጭቶች እየበረቱባቸው ሰዎች ለስደት እና ለእንግልት ይዳረጉባቸው አካባቢዎች ላይ ባህልስ በምን መልኩ ይጎዳል? የሚጎዳ ነው ተብሎ እንደገና የሚታሰብ ከሆነ በአግባቡ ሊጠና ይገባል። ምንድን ናቸው ከወዲሁ ሊወሰዱ የሚገባቸው ለምሳሌ የሶሪያን በአብነት ውይይታችን አካል ነበረ። የሶሪያ ሕዝብ ሀያ አንድ ሚሊዮን አካባቢ ነው። ከሱ ውስጥ ስምንት ሚሊዮኑ ተሰዷል። በፐርሰንት የምናስቀምጠው ከሆነን አንድ ሶስተኛ በላይ ነው። ስለዚህ ከሲሶ በላይ ሕዝቡ በተሰደደበት ሁኔታ እንዲሁ ፊዚካል የሆነው ግጭት፣ ጦርነት ከሚያመጣው ጣጣ ባሻገር እነዚህ የተሰደዱ ሰዎች አንደኛ የራሳቸውን ባህል ጥለው የሌላ ሰው ባህል ውስጥ ነው እየሰመጡ ያሉት። ሁለተኛ ደግሞ እነሱም የሌላው ባህል ላይ የሚፈጥሩት ጫና ይኖራል። ስለዚህ ይሄ ምንድን ነው የሚለው ነገር እንዲሁ እንደ ጥያቄ ካነሳነው ባሻገር ይሄ ኮንቬንሽን ለዓለም ህዝቦች ነው ካልን የዓለም ህዝቦች ላይ እዚህም እዛም የሚያጋጥሙ ግጭቶች ኮንቬንሽኑ እንዴት ያያቸዋል? የዓለም ህዝብስ ምንድን ነው አስቀድሞ ማድረግ ያለበት? ሲያጋጥሙ እንደገና መስጠት የሚኖርበት ድጋፍ ምን ሊመስል ይገባል? የሚል ለመጀመሪያ ጊዜ አጀንዳ አድርገን አይተንበታል። ይበልጥ ጥናት ተደርጎበት ይሄ እንግዲህ በቀጣይ ብዙ ነገሮች ውስጡ ሊወለዱ እንደሚችሉ አስባለሁ። በጉባኤው ላይ የመጥፋት አደጋ ተጋርጦባቸዋል የተባሉት ቅርሶችን ጨምሮ አርባ ዘጠኝ የተለያዩ የዓለም ሀገራት ቅርሶች ለምዘና ቀርበው በሶስት ዘርፎች ሰላሳ ሶስት ቅርሶች በአለም አቀፉ የቅርስ መዝገብ መመዝገባቸውን የተናገሩት በቅርስ ጥናት ጥበቃ ባለስልጣን ዋና ዳይሬክተር አቶ ዮናስ ደስታ በመቀጠል አርባ ዘጠኝ ፋይሎች ናቸው ለምዘና የቀረቡት ከአርባ ዘጠኝ ውስጥ ሰላሳ ሶስቱ ወካይ የዓለም ቅርስነት ተመዘገቡ ናቸው። አምስት እንደገና ለቤስት ፕራክቲስ የምንለው ጥሩ ተሞክሯላቸው ቅርስን ከመጠበቅ ተለጡ ናቸው። አራቱን ያህል እንደገና እነዚህ እንደ ቶሎ ካልደረስንላቸው አደጋ ላይ ናቸው ብለን በተለያዩ ሀገራት ላይ እየሰየም ናቸው ናቸው። ስለዚህ እነዚህ በቴክኒክም በፋይናንስም በጋራ በረብ የሚደረግባቸው ናቸው ማለት ነው። አርባ ዘጠኝ ፋይሎች ናቸው ለምዘና የቀረቡት ከአርባ ዘጠኝ ውስጥ ሰላሳ ሶስቱ ከየአለም ቅርስነት ተመዘገቡ ናቸው። አምስት እንደገና ለቤስት ፕራክቲስ የምንለው ጥሩ ተሞክራላቸው ፐርሰንት ከመጠበቅ ተብለጡ ናቸው። አራቱ ያህል እንደገና እነዚህ እንደ ቶሎ ካልደረስንላቸው አደጋ ላይ ናቸው ብለን በተለያዩ ሀገራት ላይ እየሰየምናቸው ናቸው። ስለዚህ እነዚህ በቴክኒክም በፋይናንስም በጋራ በረብ የሚደረግባቸው ናቸው ማለት ነው። የካረቢኩን ማሪንጌ ቻቻ የዮጋ ስፖርት እንዲሁም የደቡብ ኮሪያው የባህር ውስጥ የተለየ አሳን አሰጋገር ዘዴ ከተመዘገቡት የዓለም ቅርሶች መካከል እንደሆነ የተናገሩት አቶ ዮናስ ደስታ ታዳሚውን ያስገረመው ግን የኦሮሞ የገዳ ስርዓት እንደነበር ተናግረዋል። አዳላ ህትበኝና የገዳ ስርዓት ምክንያት ብትይኝ እንግዲህ አለመግባባት የአለም ፋሽን በሆነበት ጊዜ የገዳ ስርዓትን የመሰለ በጣም ለብዙ መቶ አመታት ራሱን ይዞ ጠብቆ የመጣ ህብረተሰብ አምኖበት ይዞት የመጣ ስርዓት ቅርስ አካል ሆኖ መምጣቱ ለሌሎቹ ብዙ ያስገረመ፣ ውይይቱም ላይ ካየሱ ብዙዎችን ኢትዮጵያ ውስጥ እንደዛ ይኖራል እንኳን በዚህ ዘመን ርቀት አሁንም ይኖራል ብሎ ለማያስቡ አግራሞትን የፈጠረ ነው የነበረው። ከቴክኒካል ነገሩ ባሻገር ደግሞ የጉባኤው አዲስ አበባ ላይ መሰየም እድል ፈጥሮ ጉባኤው ላይ እንዲሁ ለአጀንዳው የሙያ ቅርበት ያለን አካላት ብቻ ውይይት ሳይሆን አባገዳዎች፣ የሀገር ሽማግሌዎች በጣም በብዛት አዳራሽ ውስጥ ነበሩ። ስለዚህ ከተመዘገበ በኋላ እነሱ ያሳዩት እውነተኛ ስሜት በግማሽ ሰዓት በላይ ፈጀ ነበረ እና ብዙዎቹ እዛ የጉባኤው እድምተኞች የነበሩ የውጭ ሀገራት ሰዎች፣ አምባሳደሮች፣ ሚኒስትሮች አብሮ ተቀላቅለው ነበረ እና እንግዲህ ብዙዎቻችንን በአግባባ መልኩ በጣም የብዙዎችን ትኩረት እየሳበ ነበረ። ከዛ ባሻገር እንግዲህ ሁሉም የየራሳቸው የሆነ ትርጓሚ ያላቸው ውይይቱም ላይ እነሱን ተአማኒነት ማግኘት ችለው ነው ስምምነት የተግባባ ነው። ይሄ ጉባኤ ትንሽ ለየት የሚያደርገው ከዚህ በፊት ከነበሩ ጉባኤዎች ስንጀምር የተግባባ ነው። የፈጀብን ያህል ጊዜ ፈጅቶብን በባህል ላይ ድምፅ እየሰጠን አንወስንም የሚል ነው። ምናልባት ልዩነት ካለ የመረጃ ልዩነት ነው። ምናልባት በኢትዮጵያ ገዳ ስርዓት ላይ ሌሎች ልዩነት ቢኖራቸው ዮናስ በደንብ ሊያስረዳቸው ስላልቻለ ነው ብዬ ነው የማስበው፣ እንጂ ባህሉን በትክክል ከተረዱት ምክንያት ይኖራቸዋል ብዬ አላቸው። ስለዚህ በሱ መነሻ አንስተን ከመጀመሪያው እስከ መጨረሻው አንዳንድ ቀን እስከ ምሽቱ አምስት ሰዓት ድረስ መምሸት ግዴታ ሆኖብን ነበረ ግን ሁሉንም አጀንዳዎቻችንን ታርጌት በተደረጉ ቀናት ውስጥ ያለ አንድ ቮቲንግ ሁሉንም በኮንሰንሰስ ያጠናቀቅንበት ጉባኤ ስለሆነ ለብዙዎቻችን አግራሞቱ ይሰጠ ነበር። እንግዲህ ስለ ደቡብ ኮሪያውያን የባህር ውስጥ የአሳ አሰጋገር፣ የማሪንጌ ውዝዋዜ ምዝገባን ብለውኝ ነበር እና ሌላም አለ። ኧረ በጣም ብዙ ነው። ሁሉም በጣም እኔ በጣም አስደንቆኛል። ለምሳሌ የደቡብ ኮሪያው ወደ ባህር እየጠለቁ ጀጁ ሄንዮ የሚባሉ ሴቶች ሆነው ምግብ ለቤተሰቦቻቸው ለማምጣት ሲሉ እንግዲህ የዛሬ አይነት የዳይቪንግ የኦክሲጅን ኤድ ቴክኖሎጂ ፋሲሊቲዎች ባሉበት ሳይሆን በሌለበት ጊዜ መሬት ውስጥ ወደ ሀምሳ እና ስልሳ ሜትር ጥልቀት ገብተው ትንፋሻቸውን ተቆጣጥረው ሄዶ ገብተው መሬት ውስጥ ያሉ እዛ የአሳ እንትኖችን ይዞ መጥተው ቤተሰቦቻቸውን የሚመግቡበት ነገር አለ እና እሱ ላይ ከአለባበስ ጀምሮ በድምፅ የሆነ አደጋ ቢኖርባቸው የሚናበቡበት ስርዓት የመሳሰለ ይህ የሚያሳይ በጣም አንዱ ሰርቲፊኬት አስገረመኝ ነው። ለምሳሌ እዚህ ማሪንጌ እንግዲህ እኛ ሀገር ላይም በጣም በብዙ አይነት ከኛ ሀገር የራሳችን ከሆኑ የሙዚቃ ዜዎች ጋር በቀጥታም በተዘዋሪም እየተሳሰረ ማሪንጌ ቻቻ ነገር ላይ በጣም ይታወቃል። ተለያዩ የሙዚቃዎቻችን ላይ ማሪንጌ ግን መሰረቱ መነሻው ከሆነ ካሪቢያን ሀገሮች ውስጥ አንዷ ቀርቦ ተመዝግቧል። ዩኔስኮ የማይዳሰሱ ባህላዊ ቅርሶችን በመመዝገብ ጥበቃ ከጀመረ አስር አመታት አስቆጥረዋል። ባለፉት አስር አመታትም አርባ ሶስት የማይዳሰሱ ባህላዊ ዊ ቅርሶች በአፋጣኝ ድጋፍ ሊደረግላቸው የሚገባ ዝርዝር ውስጥ የተካተቱ ሲሆን በ በአስር አመታት ጊዜ ውስጥ 366 የማይዳሰሱ ባህላዊ ቅርሶች ከመላው ዓለም መመዝገባቸው ተዘግቧል። ቅርሶችን ያስመዘገቡ ሀገሮች የተቋሙን ህግ በመጠበቅ ድንጋጌዎችን ተግባራዊ ማድረጋቸው ይፈተሻል። ቅርሶችን ለመጠበቅ ዩኔስኮ የሚሰጠው በጀት የአሰራር ሂደትም እንደሚመዘን ተመልክቷል። የገዳ ስርዓትን ጠብቆ ለትውልድ ቆየት ተቋሙ ምን የተለየ ድጋፍን እያደረግ ይሆን? አቶ ዮናስ። እንግዲህ ምንድን ነው ባህል የሚጠብቀው የባህሉ ባለቤት ነው። ዋናው በሞግዚት ባህል አይጠበቅም። የመጀመሪያው ልነት የሚገባው ግን ራሱ ሪኮግናይዝ በመደረጉ እዚህ ደረጃ ላይ የባህሉ አካል ያልሆነ ህብረተሰብ ሊገባው በሚችል መልኩ ሰነዱን ለማዘጋጀት የተሄደበት መንገድ በጣም ብዙ ነገሮች እናውቃቸዋለን ብለን ግን ያላስተዋልናቸው ወይም በትክክል ያልሰነድናቸውን ነገሮች በአግባቡ እንድንወያይባቸው፣ በቪዲዮ ኦዲዮ፣ በተለያየ መልኩ ዶክመንት እንድናደርጋቸው ኮንቬንሽኑ ኢንከረጅ ያደርጋል። ስለዚህ ያን የሄድንበት ሂደት አሁን ስለገዳ በፊት ያልነበረንን አይነት የፈለግነውን አይነት ሰነድ በቀላሉ የፈለግነውን አይነት መረጃ እንድናገኝ እድል ይሰጠናል። ይሄ እድል ለሁሉም ክፍት ነው። ማንን ያጠቃልላል? አዲሱን ትውልድ። አሁን ባለፈው አንድ ሳምንት ገዳ ከተመዘገበ ጀምሮ ያለውን ፓብሊክ አዌርነስ መጠን ማስተዋል ይቻላል። ይህን አዌርነስ ይሄን አጀንዳ ባይኖር ኖሮ ከዚህ በፊት ማንም አልከለከለንም፣ ለምን አልፈጠር ነው? ስለዚህ ይህን እድል ነው ያገኘው ማለት ነው። አዌር እንደገና ሲሆን የሚጠቅመውን ነገር መጠበቅ የሰው ተፈጥሯዊ ባህሪ ነው። ስለዚህ የሚቀጥለው ትውልድ የመጠበቅ እድሉን እናሰፋዋለን ማለት ለኢትዮጵያ ብቻ ሳይሆን እየፈለገበት የዓለም ጠርዝ ላይ ያለ በተመሳሳይ ለምሳሌ ኢትዮጵያ ገዳ ተመዝግቧል፣ የህንድ ዮጋ ተመዝግቧል፣ ተመሳሳይ ቀን ግን ስለዚህ ዮጋ ኮንተንቱ የኤለመንቱ ኮንተንት ይለያይ ይሆናል እንጂ አጻጻፍ ባቀራረቡ ስታንዳርድ ስለሆነ ዮጋን በትክክል ተንትኖ ለመረዳት የቻለ አንድ ሰው፣ ህንድ የሚኖር ሰው ገዳን አንብቦ ተንትኖ ለመረዳት በጣም ይቀለዋል ማለት ነው። በተመሳሳይ የስታንዳርድ ፎርማት ፍሬምወርክ ውስጥ ስለሆነ የሚቀርቡት ስለዚህ ይሄን ነገር ጠብቆ ለሚቀጥለው ትውልድ ለማቆየት በጣም ትልቅ እድል ፈጥሯል ሂደቱ በራሱ መቼም ጀርመን ላይ ሆኜ ነውና እየጠየቅ ኮት ያለው ጀርመናውያን ብዙ ቅርሶችን አስመዝግበዋል። በዚህ ዙር አዲስ አበባ ላይ የተመዘገበ ነገር አለ ከጀርመን በኩል። ጀርመኖች በጣም ፈታኝ የሆነ ፋይል አቅርበው ነበረ። እድለኞች ናቸው ብዬ አስባለሁኝ። በጣም አጨቃጫቂ የሆነ ፋይል፣ ከአምስቱ መስፈርቶች አራቱን አያሟላም የተባለ ፋይል ነበራቸው። እንግዲህ ከዚህ ከክሬዲት ዩኒየን ጋር በተያያዘ አንድ ፋይል ነበራቸው። ቀድሞ ጀርመኖች ውስጥ የነበረ የክሬዲት ዩኒየን አጠቃቀም እንዴት አድርገው የዛሬ አይነት ባንኮች ባልጽፉበት ጊዜ ሪሶርሶችን ጠቀሙ እንደነበረ የሚያሳይ ነገር ነው ያቀረቡት። የተለያየ የቴክኒክ እጥረቶች አሉበት ፋይሉ። እንግዲህ በባለሙያዎች ቡድን ረቂቅ ነው የውሳኔ ሀሳብ ከአምስቱ አራቱን አያሟላም ተብሎ ነበር የመጣው። እንግዲህ በእያንዳንዱ ነገር ላይ ሰነዱ ላይ መጻፍ በአግባቡ ባንችልም እውነታዊ ነው መሬት ላይ ብለው ማብራሪያዎችን አቅርበው ጉባኤውን ማሳመን ችለው ሊመዘገብላቸው ችሏል። ግን ቀጣይ ፔሪዮዲክ ሪፖርታቸው ላይ በጣም ብዙ ነገሮችን እዚህ ባብራሩት መልኩ ማረጋገጥ ይጠበቅባቸዋል። ለማንኛውም ተመዝግቡላቸው በጣም ደስ ብሏቸው ነው ወደ ሀገራቸው የሄዱት። እድለኞች የነበሩ ይመስለኛል። ክሬዲት ዩኒየን ሲሉ እንግዲህ የምንድን ነው እንደወረደ ጥሬ ቃሉን በአማርኛ አልተረጉመው ስላልፈለኩ እነሱ በሰጡት ስያሜ ለምሳሌ ገዳ ስል በቃ ገዳ ነው ልትይኝ የሚገባው። ውስጥ ያሉትን ነገሮች ኦልሬዲ የዩኔስኮ ዌብሳይት ላይ ብትሄጂ ፋይሎ ከእነ ኢላቦሬሽኑ አለ። እንግዲህ ብድር ህብረት ወይ ነገር ነው፣ ከገንዘብ ጋር የተገናኘ ነገር ነው። የቀድሞ በቃ ባህላዊ የባንክ ስርዓታቸው በተራ አማርኛ ላስቀምጠው ከቻልኩኝ። ግን ያው ስያሜ ላይ ጥንቃቄ የግድ ስለሚያስፈልግ ነው፣ የተዛባ መረጃ እንዳልሰጥሽ ብዬ ነው በእነሱ ቋንቋ ለማስቀመጥ የሞከርኩት። I'm <laughs> ኩሽንጂ ማን አባቱ ቀማኝ እኔ? ተው ኩሽንጂ ማን አባቱ ቀማኝ? የመልኩ ክፋት አባቴ ይሙት።

ማሪንጌ ቻቻን የሕንዱን ዮጋ እንዲሁም የኦሮሞ ገዳ ስርዓት ዘንድሮ ለ11ኛ ጊዜ በተካሄደው የተባበሩት መንግስታት የትምህርት ሳይንስና ባህል ተቋም የማይዳሰሱ ባህላዊ ቅርሶች ጉባኤ በቅርስነት ከመዘገባቸው ባህላዊ ክስተቶች መካከል ናቸው። ጨምበላላ፣ የደመራ በዓል አከባበር በዚሁ በዓለሙ የማይዳሰሱ ብሔራዊ ቅርሶች መዝገብ የሰፈሩ ሲሆን በዓለም አቀፍ ደረጃ ለመጀመሪያ ጊዜ በጀርመን ለጥቆም በባህር ዳር ከተማ ላይ በርካታ ዓለም አቀፍ ምሁራንን ያሰባሰበው የአዝማሪ ጉባኤ የአዝማሪን ምስጢር የአዝማሪን አስተማሪነት የአዝማሪን የማህበረሰብ ጉድፍ ነቃሽነት በጥቂቱ እንደ ማብራሪያ ይዞ ከሙዚቃው ጋር የዩኔስኮውን የማይዳሰሱ ባህላዊ ቅርሶች ጉባኤ ቢጎበኝ በመዝገቡ በመጀመሪያነት ለመስፈሩ ጥርጣሬ ያለ አይመስለንም። ምሁራኑም ቢሆኑ ሳያስቡበት አልቀሩም። አድማጮች፣ የቅርስ ጥናት ጥበቃ ባለስልጣን ዋና ዳይሬክተርን አቶ ዮናስ ደስታን በማመስገን የዕለቱን መሰናዶ ይን አጠናቅቃለሁ። አዜብ ታደሰነኝ ጤና ይስጥልኝ።